የኢትዮጵያ አየር መንገድ በተቋቋመ በሰባ ዕድሜው ውስጥ በዓለም አቀፍ ደረጃ ከዋናዎቹ የበረራ አገልግሎት ሰጮች ተወዳዳሪ ሆኖ መዝለቁ በየፈርጁ እየተመሰከረለት ነው። አሁን ደግሞ ባለንበት ዘመን መላ ስራ ሂደቱን ዘመናዊ በማድረግ በመረብ አገልግሎት ማለት ወደ ዲጂታል አሰራር መጠቀም ጀመረ፣ የወረቀት ሥራ አከተመ በማለት በምሳሌነት በመስሪያ ቤቱ ግቢ ውስጥ ወረቀቶች በመከመር በእሳት አቃጥሏል። በዚህ ስርዓት ላይ የአየር መንገዱ ስራ አስፈጻሚ አቶ ተወልደ ገብረ ማርያም ያስረዱት ይሄ ማለት ደግሞ ካሁን በፊት በወረቀት የምንሰራቸው ስራዎች ሙሉ በሙሉ በኮምፒውተር ኔትወርክ ሆነው የተለያዩ የስራ ሂደቶች የፋይናንስ፣ የሰው ኃይል ልማት እና አስተዳደር የግዢ፣ የኦፕሬሽን፣ የደንበኛ መስተንግዶ፣ ሽያጭ፣ የመሳሰሉት የስራ ሂደቶቻችን ሙሉ በሙሉ ወደ ኮምፒውተር ዲጂታይዜሽን የለወጥንባቸው ሁኔታ ነው ያለው። ለደንበኞች አገልግሎት ሲባል ምን ያህል ቀልጣፋ ይሆናል? በማለት ለቀረበላቸው ጥያቄ አቶ ተወልደ የአሰራሩ ሁኔታ እንዴት እንደሆነ የገለጹት በዝርዝር በምናይበት ጊዜ ከአሁን በፊት ቀደም ብለን በደንበኛ መስተንግዶ በኩል የትኬት ሽያጭ ሙሉ በሙሉ ኤሌክትሮኒክ ነው። ምዝገባ አያያዝ ኤሌክትሮኒክ ነው። ኤርፖርት ቼኪን መንገደኛ ለመሳፈር በሚመጣበት ጊዜ ኤሌክትሮኒክ ነው እና መንገደኛ አውሮፕላን ውስጥ ገብቶ ወንበሩ ይዞ መጓዝ እስኪጀምርበት ያለው ሁኔታ በሙሉ ኤሌክትሮኒክ ነው። ኢንፍላይት ሰርቪሳችንም እንደዚሁ ኤሌክትሮኒክ ነው። ይሄ ማለት ለደንበኛው ስማርትፎን ሞባይል ፎን እስካለው ድረስ እና በኢንተርኔት ኮኔክትድ እስከሆነ ድረስ ቲኬት መግዛት ይችላል። በሞባይል ፎኑ መመዝገብ ይችላል። ምዝገባውን መለወጥ ይችላል። የቀን ለውጥ ሲኖር ወይም ሌላች ለውጦች፣ የሚፈልገውን የምግብ አይነት ማዘዝ ይችላል። የሚፈልገውን መቀመጫ ቦታ መምረጥ ይችላል። ቦርዲንግ ፓሱ በወረቀት ሳይሆን እዛው ሞባይሉ ዳውንሎድ ሊያደርገው ይችላል። ኤርፖርት መጥቶ ደግሞ በዛ ተቀባይነት አግኝቶ መሳፈር ይችላል ማለት ነው። በሀገሪቱ የኤሌክትሪክ ደጋግመ መቋረጡ የተለመደ ነውና የአየር መንገዱ ስራ አይደናቀፍበትም ወይ ለሚለው፣ አምሳ ሚሊዮን ዶላር በላይ አውጥተናል። በኢንፎርሜሽን ኤን ኮሚኒኬሽን እና ሶፍትዌር አፕሊኬሽንስ ሜጀርን ይይዛሉ። እንግዲህ ዛሬ ቪሳት ሳይቀር አለን። በኢንተርኔት ዳውን የሚሆንበት ጊዜ ኦን የምናደርገው ስታንድ ባይ ያሁሉ ይጨምራል ግን ለረዥም ጊዜ የተሰራ ስራ ስለሆነ መደመር ይኖርብናል። ጠንካራ ሊባል የሚችል የአይሲቲ ክፍል አለን። ይሄ ክፍል በጣም ጠንካራ ነው። ዴቨሎፕ የምናደርጋቸው ሶፍትዌሮች አሉ፣ አፕሊኬሽንስ አሉ። ሶፍትዌርስ አንድ ላይ ኢንቲግሬት ማድረግም ከባድ ስራ ነው። በዚህ በከፍተኛ ደረጃ የአሰራሩን የመረብ አገልግሎት ተከላ በአለም አቀፍ ደረጃ ከተሰማሩ ከታወቁት ሁለት ባለሙያ ድርጅቶች የጀርመኑ ኩባንያ ተሳታፊ ነው ያሉት ዋና ስራ አስፈጻሚው አቶ ተወልደ ገብረ ማርያም ናቸው። ያ ሁለት ጠንካራ አቅራቢዎች ነው ያሉት። የአርፒ ይባላል ጄኔራል። አንዱ ኤስ ኤ ፒ የጀርመን ድርጅት ነው፣ ሁለተኛው ኦራክል የአሜሪካ ድርጅት ነው። እኛ ያንን አገልግሎት የገዛ ነው ከኤስ ኤ ፒ ጀርመኒ ነው። ይሄ አሁን የጠቀስኳቸው የስራ ሂደቶች ነው። ጌታቸው ተድላ ኃይል ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።